ፍርድ ቤት አንድ መቶ ሺህ ብር ዋስትና አስይዘው ከእስር እንዲፈቱ የወሰነላቸው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ብሔራዊ ቦርድ አመራር አባል አቶ ልደቱ አያሌውን የኦሮሚያ ፖሊስ በእስር ላይ ማቆየቱን ጠበቃቸው ገለጹ። የሕግ ባለሙያዎቹ ሌሎች ተጨማሪ ጉዳዮችንም አንስተው ፖሊስ የፍርድ ቤቱን ትዕዛዝ እያከበረ አይደለም ሲሉ ይተቻሉ። የኦሮሚያ ጠቅላይ አቃቢ ሕግ በበኩሉ ሰዎቹ በእስር እንዲቆዩ የሚደረገው የሕግ አግባቡን በመከተል ብቻ ነው ብሏል። ሙክታር ጀማል ስርስራለው መጋቢት 2010 ከተከሰተው ለውጥ በፊት ከነበሩት የኢትዮጵያ የፍትህ ስርዓት ችግሮች መገለጫዎች አንዳንዶቹ አሁንም እየተስተዋሉ ነው ይላሉ የተከሳሽ ጠበቆች። ፍርድ ቤት በዋስትና እንዲፈቱ የሚወስንላቸውን አንዳንድ ተጠርጣሪዎች አለመፍታትና በፖሊስ ቁጥጥር ስር መቆየት በጠበቆቹ የሚገለጹ ቀዳሚ ነጥቦች ናቸው። በሕገ ወጥ የመሳሪያ ዝውውር ተጠርጥረው በቅርብ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የቀረቡት የአቶ ለደቱ አያሌ ጠበቆች ይህንን ነጥብ ከጠቀሱት መካከል ናቸው። ፍርድ ቤቱ አቶ ለደቱ በመቶ ሺህ ብር ዋስትና እንዲፈቱ የሰጠውን ውሳኔ ጨምሮ የተለያዩ ውሳኔዎች አለመተግበራቸውን ነው ከአቶ ለደቱ ጠበቆች አንዱ የሆኑት አቶ አብዱል ጀባር ሁሴን የሚናገሩት። ትዕዛዝ ይዘን ወደ ቢሾፍቱ ፖሊስ መምሪያ ሄደን ነበር። የቢሾፍቱ ፖሊስ መምሪያ ደግሞ ጉዳዩ እኛን ሳይሆን በዞን ደረጃ የተቋቋመ ግብረ ኃይል ስላለ ፍርድ ቤቱ የሰጠው ትዕዛዝ ላይ ምልክት ነገር ያደርጉልን ወይ ደግሞ ደብዳቤ ከዛ አጽፋችሁ ኑ እንጂ ከአቅማችን በላይ ነው የሚል መልስ ስለሰጠን እዚህ ዞን የሚገኘው ምስራቅ ሸዋ ዞን አቃቤ ሕግ ቢሮ መጣን። አቃቤ ሕግ ቢሮም ያው ግብረ ኃይሉ ውስጥ እንዳለና ግን ይሄ ፍርድ ቤት ትዕዛዝ ስለሆነ እኛን የሚመለከት አይደለም። ትዕዛዙን እንዲፈጽም የታዘዘው አካል ጋር ሂዱ ስለተባልን ተመልሰን እዛው የቢሾፍቱ ከተማ ፖሊስ መምሪያ ሄደን እነሱም እንግዲህ በትዕዛዙ መሰረት መፈጸም ስላልቻሉ ዛሬ አስራ አራት አንድ ሁለት ሺህ አስራ ሶስት ማመልከቻ ያቀረብናል በአቶ ዳዊት አብደታ መዝገብ ሱሉልታ ወረዳ ፍርድ ቤት የቀረቡት አብዛኛው የኦሮሞ ነጻነት ግንባር አባልና አመራሮች የሚገኙበት ጉዳይን በተመለከተ ጠበቆቻቸው ተመሳሳይ ሀሳብ ያንጸባርቃሉ። የዋስ መብት እንዲጠበቅላቸው የሱሉልታ ፍርድ ቤት ወስኖ የነበረውን ውሳኔ ፖሊስ ለፍንፍኔ ልዩ ዞን ከፍተኛ ፍርድ ቤት በይግባኝ እግድ አስቀርቦ ከቆየ በኋላ ከፍተኛ ፍርድ ቤቱ እግዱን አንስቶ ተጠርጣሪዎቹ በዋስትና እንዲፈቱ የወሰነ ቢሆንም ፖሊስ አስሮ ማቆየቱን ከኦነግ አመራር ጉዳይ ጠበቆች አንዱ የሆኑት አቶ ቱሊ ባይሳ ፖሊስ ሊፈጽም አልቻለም ብለዋል። ማረሚያ ቤቱ ሰራተኞች የፍርድ ቤቱን ትዕዛዝ ተቀብለው አይተው፣ ሰዎች አሳሪዎች እንድለቁ ያለውን ፎርማሊቲ ጨርሰው ለመውጣት በሰልፍ ስመቱ የኦሮሚያ ልዩ ፖሊስ አባላት በከፍተኛ ሁኔታ ታድጎ ወደ ግብ ከገቡ በኋላ አንድ አትወጡ ለሌላ ጉዳይ ትፈለጋላችሁ እዚህ መኪና ላይ ግቡ ብሎ መኪና ይዘው መጡ። የሆነ ከፍተኛ አመራሮቹ እዚ ላይ አንገባም የፍርድ ቤት ይዛት ከለለ በፍጹም እዚ እናርጋታለን እንጂ ይህ መኪና ላይ አንገባም ብለው ያሉ። ከዛ በኋላ እዛው ከቦቸው ካቆያቸው በኋላ ወደ ከቀኑ ዘጠኝ ሰዓት ተኩል አካባቢ ከሱሉልፓ የመጀመሪያ ፍርድ ቤት ሁለት ተዛቢ ጀማስተን አለ ምን ቃል ነው። በቴሌኮም ማጭበርበር ተጠርጥረው የታሰሩት ትውልድ ኢትዮጵያዊው የአሜሪካ ዜጋ ሚሻ አደም ጭሪም ጠበቃቸው ዶክተር ቶኩማ ዳባ እንዳሉት ከፍተኛ ፍርድ ቤቱ እንዲፈቱ ውሳኔ ቢያስተላልፍም ፖሊስ ግን አልፈታቸውም ብለዋል። ፌደራል ከፍተኛ ፍርድ ቤት መደበኛ የተመሰረተበት ማለት ነው። አቤቱታ አቀረብን። ፍርድ ቤቱም ፌደራል ፖሊስም ኦሮሚያ ፖሊስም እንዲያቀርቡ ሰጠ። በአካል በቦታ የነበረው ኮማንደር ይህንን ግለሰብ በዚህ መዝገብ ላይ ተከሶ ባለበት ደህንነቱን ማጣራት እንፈልጋለን፣ ስለዋስትናውን ማጣራት እንፈልጋለን፣ አቅርቡ ሲባሉ በትናንትና ሁለት ተከሳሽንም አላቀረቡም። ኦሮሚያ ፖሊስም አልቀረበም። የፌደራል ፖሊስም ደብዳቤ ብቻ ወርውሮ ነው ሄደው። በአካል ቀርቦ ለፍርድ ቤቱ ያብራራው ነገር የለም። በዚህ የተነሳ ከጠበቆችም ከቤተሰቦችም በጣም ከፍተኛ ቅሬታ ነበር የተሰማል። የኦሮሚያ ክልል መንግስት ትችቶቹን አይቀበልም። ቪ ያነጋገራቸው የኦሮሚያ ጠቅላይ አቃቤ ህግ አቶ ሁሴን ኡስማን እንዳሉት እስረኞቹ በእስር እንዲቆዩ የተደረጉት በህግ አግባብ ብቻ ነው። የህግ የበላይነት የማስከበርና የምርመራ ሂደትን መሰረት በማድረግ ነው ሲሉም ይሞግታሉ። የዋስትና ማስከጠበቀላቸው በኋላ ምናልባት አቃቤ ለቀጣይ ፍርድ ቤት ይግባኝ ካቀረበ አቃቤ ህግ ያቀረበው ምክንያት በቂ ሆኖ ካገኘው ይግባኝ ሰሚ ፍርድ ቤት ሰዎቹ እንደገና በጊዜ ቀጥሮ እንዲቆዩና ምርመራ እንዲቀጥል ሊያደርግ ይችላል። ለምሳሌ ፍርድ ቤት በዋስትና ወጥተው ውጭ ሆነው ክሳቸውን እንዲከታተሉ የወሰነ የምስራቅ ሸዋ ከፍተኛ ፍርድ ቤት የሰጠውን የአቶ ልደቱ አያሌው ውሳኔን ካየን፣ በመቶ ሺህ ብር ዋስትና ውጭ ሆነው ተለቀው እንዲከራከሩ አዞ ነበር። ያ እንዳልተፈጸመ ጠበቆቻቸው ይገልጻሉ። ሌላኛው ደግሞ ሱሉልታ ላይ ክስ የተከፈተባቸው በቡራዩ የታሰሩ የኦሮሞ ነፃነት ግንባር አመራሮችና አባላቶች ቃለመለቃቃቸውን ፍርድ ቤት እነሱንም በዋስትና እንዲፈቱ ወስኖ እንደነበረ፣ በሶስተኛ ደረጃ ደግሞ የሚሻ ጭሪ አደምን ጉዳይ በተመለከተ የፌዴራል ከፍተኛ ፍርድ ቤት በዋስትና እንዲፈቱ ከወሰነ በኋላ ፌዴራል ፖሊስ ፈታው ብሎ የኦሮሚያ ፖሊስ እጅ መግባታቸውን ነው የሚነገረው። እስካሁን ፌዴራል ፖሊስ እንዲያቀርቡ ለኦሮሚያ ፖሊስ ጭምር ትዕዛዝ ቢያስተላልፍም ትዕዛዙ እንዳልተፈጸመ ነው የሚነገረው። እነዚህን እንዴት ያዩታል? እርስ አቶ ሁሴን ከአቶ ልደቱ ሊጀምርና የዋስትና ጥያቄ ፍርድ ቤቱ ፈቅዶለታል። ግን ከመፈቀዱ በፊትም አቃቤ ሕግ ዋስትናውን ተቃውሟል። ይህንኑ ውሳኔ በመቃወም አቃቤ ሕግ ለኦሮሚያ ጠቅላይ ፍርድ ቤት ምስራቅ ሻዋ ምድብ አቤቶታን አቀረበ። ፍርድ ቤቱ ጉዳዩን ከመረመረ በኋላ ያስቀር ባለማድገቡ ብሎ ከወሰነ በኋላ ዋስትናው ታግዶ እንዲቆይ ትዕዛዝ ሰጥቷል። የኦነግ አመራራዎችን በተመለከተ ሊቀርብ የሚገባ ማስረጃ ስላለ ለፖሊስ ለመርማሪ ፖሊስ መልሷል። ማስረጃው እንዲሟላ በሕጉ መሰረት ነው ይህንን የመለሰው። ከዚህ ውስጥ ደግሞ አምስት ሰዎች ክሳቸው ተከፍቶ ፍርድ ቤት ደርሷል። የሶስት ሰዎች እንደ ለመረሚያ ቤት ተልከዋል። ለፍርድ ቤት እንዲቀርቡ ወራንቲ የሁለት ሰዎችም ይደርሳል። አምስት ሰዎች ተከሷል። መዝገባቸው ተከፍቶ ለፍርድ ቤት ቀርቧል። አስራ ሁለቱ ደግሞ የሚጠራ ማስረጃ ስላለ እሱ እንዲሟላ አቃቤ ሕግ በመመሪያ መልሷል። የአስራ ሁለት ሰዎች የሚሻን በተመለከተ ኢንፎርሜሽን የለኝም። ምናልባት የኦሮሚያ ፖሊስ ሊዚያልስ ይችላል። ፍርድ ቤት የዋስትና መብት የፈቀደለት ተጠርጣሪ በእስር ላይ የሚቆይባቸው ህጋዊ መሰረቶች ምንድን ናቸው? በፍርድ ቤት የዋስትና ውሳኔና በአቃቤ ሕግና ፖሊስ ተቃውሞ ሂደትና አተገባበር ላይ የገለልተኛ ባለሙያዎች አስተያየት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ።